ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 ና በ25 ሜትር ባንድ ባጭሩ ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሚያዝያ 25 2011 ዓ ም ፕሮግራማችን ጀመረ። ለሶስት ቀናት በአዲስ አበባ የተካሄደው ዓለም የፕሬስ ቀን አከባበር ላይ የተገኙ ተሳታፊዎችና ተናጋሪዎች ኢትዮጵያ በዘርፉ ያስመዘገበችውን ለውጥ አደነቁ። ዩኔስኮ ወደ ኢትዮጵያ መምጣት አለብህ ብሎ ጋበዘኝ። መጀመሪያ ለምን ስል ጠየቅኩ። በኋላ ግን መጠነኛ ጥናት ሳድርግ ዩኔስኮ ይህን የዓለም የፕሬስ ቀን በኢትዮጵያ ለማካሄድ የወሰነው ኢትዮጵያ በአንድ ዓመት ውስጥ ብቻ ያስመዘገበችው የተለየ ውጤት መሆኑን ተረዳው። በጣምም ተደመምኩ። የዩኔስኮ የሽልማት ኮሚቴ አባል አሜድ ምህር ናቸው እን ያሉት በዕለቱ አብይ ርዕስ ዘገባ ይኖረናል። ለምሽቱ ያለን አብዩ ርዕስ የዛሬው የዓለም የፕሬስ ነጻነት ቀን ነው። በሌሎች ዜናዎች የቀድሞ ፕሬዚደንት ነጋሶ ጊዳዳ የቀብር ስነ ስርዓት የፊታችን እሁድ በአዲስ አበባ ይከናወናል። ሞዛምቢክ ከከባዱ ማዕበልና ጎርፍ ተከትሎ ኮሌራ እየተዛመተባት መሆኑን አስታወቀች። የሚሉትና ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። ዛሬ በሁለተኛው አጋማሽ የሚቀርቡት ዝግጅቶች በሙሉ በወቅታዊ ርዕሰ ጉዳዮች የተያዙ ናቸው። ሰላም ጤና ይስጥልን። የተከበራችሁ አድማጮቻችን እንደምን አምሽታችኋል? የምናስተናግዳችሁ ቆንጂት ታየና እኔም አዲሱ አበበንም ፕሮዲውሰሯ ብርሃን ኃይሉ ነች። አሁን የዓለም ዜናውን እናስቀድማለን። ዛሬ ዓመታዊው የዓለም የፕሬስ ቀን በዓለም ዙሪያ እየተከበረ ነው። ከአንድ መቶ በሚበልጡ ዝግጅቶች የተከበረው የዘንድሮ እየተከበረ ያለው የዘንድሮ የዓለም የፕሬስ ቀን የፕሬስና የዲሞክራሲ ግንኙነትን ነው አብዩ ርዕስ ያደረገው። የኢትዮጵያ መዲና አዲስ አበባ ለመጀመሪያ ጊዜ የዚህ የዓለም የፕሬስ ነጻነት ቀን ዋና በዓል አስተናጋጅ ሆናለች። የለውጥ አራማጁ የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ኃላፊ ብለኔ ስዩም ሀገራቸው የጥላቻ ንግግርንና አሳሳች ወይም የተዛባ መረጃ ማሰራጨትን የሚመለከት ሕግ እያረቀቀች መሆኗን አመልክተዋል። ዶክተር አብይ አህመድ ጠቅላይ ሚኒስትሩን እስከያዙበት እስካለፈው አመት ሚያዝያ ወር ድረስ በጋዜጠኛ አሳሪነት የታወቀች እንደነበረች ኢትዮጵያ ሲታወስ፣ በሳቸው አስተዳደር በርካታ ጋዜጠኞች ከስር ተፈተዋል። ለጋዜጠኞች ደህንነት የሚሟገተው ሲፒጄ በኢትዮጵያ በአሁኑ ወቅት አንድም የታሰረ ጋዜጠኛ እንደሌለ አመልክቷል። በተለያዩ መንገዶች የሚወጡ አዳዲስ ህትመቶችም እያበቡ መሆናቸውን ገልጿል። ከዚህ ቀደም ታግደው የነበሩ ከ260 በላይ ዌብሳይቶችን ከጠቅላይ ሚኒስትሩ አብይ አመራር ወዲህ እንደተለቀቁም ዘርዝሯል። ወደ ሀገር እንዳይገቡ ተከልክለው የነበሩ ጋዜጠኞች ለመግባት ችለዋል። ያም ሆኖ በሀገሪቱ አሁንም ጋዜጠኞች በተለይ ሁከታማ በሆኑ አካባቢዎች ጥቃትና እስርን የመሳሰሉ ለመሳ ሰሉ አድራጎቶች እንደሚጋለጡ ነው ሲፒጄ ያስታወቀው። ትናንት ሐሙስ የኢትዮጵያና የአፍሪካ ህብረት ባለሥልጣናት የዩኔስኮና ጊሌርሞ ካኖ የዓለም የፕሬስ ነጻነት ሽልማትን በእስር ላይ ለሚገኙት የሚያንማር ጋዜጠኞች ኪያው ሶ ና ዋሎን አበርክተዋል። ሁለቱ የሮይተርስ ጋዜጠኞች የሚያንማር የጦር ሰራዊት በሮሂንጋ ሙስሊሞች ላይ ስለፈጸመው ጭካኔ የተመላበት ጥቃት በመዘገባቸው ሰባት ዓመት እስራት ተፈርዶባቸው ወህኒ ቤት ነው የሚገኙት። በዓለም የፕሬስ ነጻነት መለኪያ መሰረት ከምስራቅ አፍሪካ ከፍተኛ ውጤት ያገኘች አገር የለችም። ይህን መለኪያ በዓመቱ የሚያወጣው ድንበር አልባ ጋዜጠኞች የተባለው ለፕሬስ ነጻነት የሚሟገተው ቡድን ነው። የቀጣናው ጋዜጠኞች የሚሰባሰቡት ኬንያ ነው። በሀገሪቱ፣ በኬንያ ማለት ነው፣ የፕሬስ ነጻነት ይከበራል ማለት ባይሆንም ለጋዜጠኞች ለጋዜጣዊ ስራቸው አንጻራዊ ደህንነት እንዳለ ጋዜጠኞቹ ራሳቸው ይናገራሉ። ዘገባ በመጽሔት እናቀርባለን። የአሜሪካ ድምፅ ባለፉት ሰባ አምስት ዓመታት በዓለም ዙሪያ ያሉ የተለያዩ አድማጮችና ተመልካቾች ከሌሎች ምንጮች ሊያገኟቸው የማይችሏቸው መረጃዎች ለዓለም ሲያደርስ መቆየቱን ዋና ዲሬክተሯ አማንዳ በነት ገልጸዋል። ዛሬ እየተከበረ ያለውን የዓለም የፕሬስ ነጻነት ቀን ምክንያት በማድረግ ዲሬክተር በነት በራሳቸው የጋዜጠኝነት ህይወትና የቪኦኤ ዲሬክተር ሆነው በአፍሪካ ሀገሮች ባደረጓቸው ጉብኝቶች ዙሪያ ከጋዜጠኞች ያገኟቸውን ቁም ነገሮች አካፍለዋል። ይህንንም በመጽሔት ክፍለ ጊዜ ዝርዝሩን ይዘን እንቀርባለን። የቀድሞው የኢትዮጵያ ፕሬዝዳንት ነጋሶ ጊዳዳ የቀብር ስነ ስርዓት ከነገ ወዲያ እሁድ ሚያዝያ 27 2011 ዓ ም አዲስ አበባ በሚገኘው በጴጥሮስ ወጳውሎስ መካነ መቃብር ከቀኑ በ9 ሰዓት እንደሚከናወን ተገለጸ። የህዝብ ተወካዮች ምክር ቤት የመንግስት ከፍተኛ ባለስልጣናት ወዳጅ ዘመዶቻቸውና ቤተሰቦቻቸው በተገኙበት ስለሚከናወነው የቀብር ስነ ስርዓትና ብሔራዊ የሀዘን ቀን አስመልክቶ ባጸደቀ ውሳኔ መሰረት የቀብር ስነ ስርዓት በወታደራዊ አጀብ ይከናወናል። በቀጣይ ውሳኔም የአንድ ቀን ብሔራዊ የሀዘን ቀን በመላ ሀገሪቱ እንደሚከናወንና የቀብር ስነ ስርዓቱ ሙሉ ወጪ መንግስት እንደሚሸፍን የደረሰን ዜና አመልክቷል። በሰባ ስድስት ሁለት ዓመታቸው ባለፈው ቅዳሜ ያረፉት የዶክተር ነጋሶ ጊዳዳ አስክሬን ፍራንክፈርት ጀርመን ከተማ በተካሄደ ስነ ስርዓት የተሸኘ ሲሆን ነገ ቅዳሜ ንጋት ላይ ቤተሰቦችና ከፍተኛ የመንግስት ባለሥልጣናት በቦሌ የዓለም አቀፍ አውሮፕላን ጣቢያ በመገኘት አቀባበል ያደርጋሉ። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ምዕራባውያን መንግስታት ንግድን፣ ፍልሰትንና ጸጥታን በመሳሰሉ ጉዳዮች ከአፍሪካ ሀገሮች ጋር ያላቸውን ግንኙነት ማስፋፋቱ ላይ ያተኮሩ በሚገኙበት በአሁኑ ወቅት የብሪታንያ የውጭ ጉዳይ ሚኒስትር ጄረሚ ሀንትና የጀርመኗ ቻንስለር አንገላ መርክል በዚህ ሳምንት በየበኩላቸው በአህጉሪቱ ጉብኝት ይዘዋል። ቦርኪና ፋሶ፣ ማሊና ኒጀርን የሚጎበኙት ቻንስለር መርክል ለፖሊስና ለጸጥታ አገልግሎት ድጋፍ የሚውል የ68 ሚሊዮን ዶላር እርዳታ ሀገራቸው እንደምትሰጥ ቃል ገብተዋል። አዳዲስ የዲፕሎማሲ እቅዶችን ይዘው የተጓዙት የብሪታንያው የውጭ ጉዳይ ሚኒስትር ጄረሚ ሀንት በበኩላቸው ኒጀርና ቻድ ውስጥ ኤምባሲዎች እንደሚከፈቱ አስታውቀዋል። ሀገራቸው ለእንግሊዝኛ ቋንቋ ማስተማሪያ የሚውል አምስት ነጥብ ሁለት ሚሊዮን መመደቧንም ጨምረው ገልጸዋል። በከባዱ የውቅያኖስ ማዕበል ሳይክሎን ኬኔት የተደበደበችው ሞዛምቢክ በንጹሕ ውሃ እጥረት ምክንያት በሰሞኑ ግዛቷ የኮሌራ ወረርሽኝ መከሰቱን አውጃለች። ከአንድ ሳምንት በፊት በከባድ ማዕበል በተመታችው ሀገር ከአስር በላይ ሰዎች በኮሌራ መታመማቸውም ታውቋል። በማዕበሉ የሞቱት ሰዎች ቁጥር 41 ሲሆን የጤና ባለሥልጣናትና ዓለም አቀፍ የረዳት መስሪያ ቤቶች ከጎርፍና ንፋስ በተያያዘ ተጨማሪ ሰዎች እንዳይሞቱ ለመከላከል እየተረባረቡ ነው። የዓለም ጤና ድርጅት እንዳስታወቀው ቁጥሩ ወደ ሁለት መቶ ሺህ የሚጠጋ የአገሪቱ ህዝብ የሕክምና እርዳታ ያስፈልገዋል። በሌላ ዜና ሳይክሎን ፋኒ የሚባለው ኃይለኛ ማዕበል ምስራቅ ህንድ ግዛት ደርሶ በከባድ ዝናብና ንፋስ አካባቢውን እያመሳቀለ ነው። ኦዴሻ የሚባለው የህንድ ግዛት የደረሰው ዛሬ ማለዳ ሲሆን ማዕበሉ በሚያልፍበት አካባቢ ቁጥሩ ወደ አንድ ሚሊዮን የሚጠጋ ህዝብ የሚኖርበት እንደሆነ ነው የተመለከተው። በረባዳ ስፍራዎች የሚኖረው ከአንድ ሚሊዮን በላይ ህዝብ የመንግስቱን ማስጠንቀቂያ ተቀብሎ እየለቀቀ ወጥቷል። በብዙ ሺዎች የሚቆጠሩ ሌሎችን እናወጣ ደግሞ አቅደናል ብለዋል የመንግስቱ ባለስልጣናት። ትሮፒካል ስቶርም ሪስክ የሚባል የውቅያኖስ ማዕበል ተከታታይ ድርጅት እንዳስታወቀው ሳይክሎን ፋኒ እጅግ የከፋ ከሚባለው ማዕበል በአንድ ደረጃ ብቻ ዝቅ የሚል ሲሆን መጠነ ሰፊ ውድመት በአካባቢው ሊያደርስ እንደሚችል ስጋቱን ገልጸዋል። በመጨረሻም የዩናይትድ ስቴትስ ኮንግረስ የህግ መወሰኛው ምክር ቤት ሳውዲ መራሹ ወታደራዊ ጥምረት የመን ለሚያካሂደው ዘመቻ አሜሪካ የምሰጠውን ድጋፍ እንድታቆም የቀረበውና ፕሬዚዳንት ዶናልድ ትራምፕ በመሻር ስልጣናቸው የጣሉትን ህግ ለማሳለፍ ሳይችል ቀርቷል። የመወሰኛ አባላቱ 53 የድጋፍ፣ 45 ደግሞ የተቃውሞ ድምፅ የሰጠበት ሲሆን ህጉ ለማለፍ የሚያስፈልጉትን ሁለት ሶስተኛ አብላጫ ድምፅ ሊያገኝ አልቻለም። ፕሬዚዳንቱ በመሻር ስልጣናቸው እንደሚጥሉት ቢዝቱም በሁለቱም ምክር ቤቶች አልፎ ነበር። ይህ ግን ፕሬዚዳንቱ ምክር ቤቱን ሳስፈቅድ የዩናይትድ ስቴትስን ኃይሎች በውጭ የሀገር ጦርነት ሊያዘምት አይችልም የሚለውን የእንደ አውሮፓ አቆጣጠር 1973ቱን የጦርነት ስልጣን ድንጋጌ በዩናይትድ ስቴትስ ኮንግረስ ታሪክ ለመጀመሪያ ጊዜ የተጠቀሰበት ነው። የህጉ ተቃዋሚዎች ዩናይትድ ስቴትስ ወታደሮችን በየመን ውጊያ ስለማይካፈሉ ድንጋጌው አይመለከተውም ይላሉ። ህጉን ያረቀቁትን ሪፐብሊካን ሴናተር ማይክ ሊን እና ሴናተር በርኒ ሳንደርስን ጨምሮ የህጉ ደጋፊዎች በበኩላቸው ዩናይትድ ስቴትስ የውጭ ኃይሎችን ንጹሐን ሲቪሎችን በቦምብ እንዲደበድቡ እየረዳሽ ነው ብለዋል። ዜናው አበቃ። በዜና የጀመርነው ፕሮግራማችን አድማጮች በ19 በ25 በ30 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። የምናስተናግዳችሁ ቆንጂት ታዬና እኔም አዲስ አበበ። ያው እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በዚህ ሰዓት ቀዳሚው አብይ ርዕስ ነበር፣ እየተጠናቀረ ነው፣ ይቀርባል። ሌሎችም ዘገባዎች አሉ። አሁን እጃችን ላይ ወደ ገባው ዘገባ እንለፍ። በዓለም የፕሬስ ነፃነት መለኪያ መሰረት ከምስራቅ አፍሪካ ከፍተኛ ውጤት ያገኘች ሀገር የለችም። ይህን መለኪያ በየዓመቱ የሚያወጣው ደግሞ ድንበር አልባ ጋዜጠኞች የተባለ ለፕሬስ ነፃነት የሚሟገት ቡድን ነው። የቀጣናው ጋዜጠኞች የሚሰባሰቡት ኬንያ ነው። በሀገሪቱ የፕሬስ ነፃነት ይከበራል ማለት ባይሆንም፣ ኬንያ ውስጥ ለጋዜጣዊ ስራቸው አንጻራዊ ደህንነት እንዳለ ጋዜጠኞቹ ራሳቸው እንደሚናገሩ ዘጋቢያችን ራኢል ኦምቡሮ ከናይሮቢ በላከው ዘገባ ገልጧል። አዳነች ፍስሀዬ ታቀርባለች። በያዝነው ዓመት በወጣው የፕረስ ነጻነት መለኪያ መሰረት ኬንያ ከ180 ሀገራት አንድ መቶኛ ሆናለች። በፕረስ ነጻነት አሃዝ ሲለካ 32.44 ሆኗል። ከአምናው መለኪያ በአራት ነጥብ ወርዷል። የኬንያ የሚዲያ ነጻነት ካለፉት ዓመታት ወዲህ እየቀነሰ መሄዱን ዘገባው አመልክቶ በጋዜጠኞች ላይ ገደብ የሚደረገው በፖለቲካ ሁኔታና በጸጥታ ችግር ምክንያት ነው ይላል ዘገባው። በመሰረቱ ኬንያ ለጋዜጠኞች የተሻለ የስራ ሁኔታ በመፍጠር በኩል ከሌሎቹ የምስራቅ አፍሪካ ጎረቤቶቿ ሀገሮች ለአስርተ ዓመታት ያህል የተሻለ ውጤት ስታሳይ ቆይታለች። ብሩንዲ ባለፈው መጋቢት ወር የተሳሳተ ወሬ ይነዛሉ በማለት የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲን አግዳለች። የአሜሪካ ድምፅ ደግሞ ላልተወሰነ ጊዜ እንዲቆም አድርጋለች። ስለ ቡሩንዲ ለአሜሪካ ድምፅ የሚዘግበው ጋዜጠኛ ኢሎጌ ካኔዛ ለአንድ ዓመት ያህል ኬንያ ሆኖ ነበር። ስለ ቡሩንዲ የሚዘግበው ኬንያ እሱን ለመሳሰሉት ጋዜጠኞች አስተማማኝ ሁኔታ ፈጥራለች ይላል። ውጭ ሁኜ ብሩንዲ ካሉ ምንጮች ጋር እንድነጋገር ይፈቀድልኛል። ልዩነቱን አያችሁ? የብሩንዲ መንግስት በአሁኑ ወቅት ሁሉም የውጭና የሀገሪቱ ዜጋ የሆኑ ጋዜጠኞች ለቢቢሲም ሆነ ለአሜሪካ ድምፅ እንዳይሰሩ አግደዋል። ስለሆነም እኔ ብሩንዲ ውስጥ ካሉት ይልቅ የተሻለ የምንጮች ተደራሽነት አለኝ። ከመላ አፍሪቃ ለጋዜጠኞች እጅግ አደገኛ የሆነችው ሀገር በጦርነት የዳሸቀችው ሶማሊያ ናት። ሶማሊያ የሚሠራው ጋዜጠኛ አሕመድ አደን ኬንያ ላይ መሥሪያ ቤት አለው። ብዙ የሶማሊያ ጋዜጠኞች የግድያ ዛቻ ስለሚደርስባቸው ለመሰደድ ተገደዋል። በጋዜጠኞች ላይ የሚፈጸሙት ጥቃቶች ቢቀንሱም ብዙውን ጊዜ ጋዜጠኞች የአልሸባብ አማጽያን ሞቅዲሾ ላይ በሚያደርሷቸው ጥቃቶች ጉዳት ይደርስባቸዋል ይላል አሕመድ አደን። በቅርቡ በዚህ መልክ ሰለባ የሆነው ከብሪታንያ የመጣ ተወዳጅ ሶማሊያዊ ጋዜጠኛ አዊል ዳሃር ሳላድ ነው። ሌላ ከካምፓላ የተመለሰ ሞሐመድ ራጊ የተባለ ጋዜጠኛም ተገድሏል። ስለሆነም አሁን በስደት የሚኖሩ ጋዜጠኞች ወደ ሶማሊያ መመለስ ያለባቸው አይመስለኝም። ከአንድ ዓመት ተኩል በፊት ሞቅድሾ ውስጥ ሰው በሚበዛበት አካባቢ የጭነት መኪና ላይ የተጠመደ ቦምብ በፈነዳበት ወቅት 587 ሰዎች ባንዴ አልቀዋል። ያኔ ታዲያ አሊኑር ሰይድ የተባለ ለአሜሪካ ድምፅ የሚሠራ የካሜራ ባለሙያ ተገደለ። የሥራ ባልደረባው አብዱልቃድር መሐመድ አዱሌ ከባድ ጉዳት ደረሰበት። አዱሌ ስለ ደረሰባቸው ጥቃት ሲገልጽ ቀኑ ቅዳሜ ነበርና ስለ ማዕከላዊ እስር ቤት ለመዘገብ ስንሰራ ነበር። ወደ መስሪያ ቤታችን ስንመለስ ታዲያ አደጋ ገጠመን። የሥራ ባልደረባዬን አሊ ኑር ሰይድን አጣ፣ መላ አካሊን የጎዳ ጥቃት ደረሰብኝ ብሏል። ቪክቶር ቦሪ ኬንያ በሚገኘው የሚዲያ ካውንስል ምክትል ኃላፊና የፕሮግራም አስተዳዳሪ ናቸው። ኬንያ አሁንም ቢሆን በጋዜጠኞች ላይ ከሚገባው በላይ የሆኑ ገደቦች የምታደርግ ቢሆንም በፕረስ ነጻነት መለኪያ ከፍተኛ ውጤት አግኝታለች ብለዋል። ኬንያ የተሻለች ናት እንላለን ለጋዜጠኞች የተሻለ የሥራ ሁኔታ አላት ማለታችን ነው። መስተካከል ያለባቸው ነገሮች አሉ። በአማካይ ሲታይ ግን የኬንያ የፕረስ ነጻነት ካለችበት ቀጠና የተሻለ ነው። ታንዜኒያና ኡጋንዳ በአሁኑ የፕረስ ነጻነት መለኪያ ታች ወርደዋል። የመለኪያው ዘገባ እንደሚለው ዘ ሲቲዘን የተባለው የታንዜኒያ ጋዜጣ ስለ ሀገሪቱ የሽልንግ ዋጋ ማሽቆልቆል በመጻፉ ባለፈው የካቲት ወር ለአንድ ሳምንት ታግዶ ነበር። ኡጋንዳ ደግሞ ማኅበራዊ መረቦችን በሚጠቀሙት ላይ ዕለታዊ ቀረጥ በመጣል የፕረስ ነጻነትን ለማዳከም ሞክራለች። እንዲህ አይነቱ እርምጃ ሲወሰድም በአፍሪቃ የመጀመሪያው ነው ይላል የፕረስ ነጻነት መለኪያው ዘገባ። ፕሮግራማችን ይቀጥላል። ከመጽሔቱ አንዱን ነበር የሰማነው። ቀደም ሲል እንደገለጥንላችሁ የዕለቱ አብይ ርዕስ ለሶስት ቀን አዲስ አበባ ላይ የተካሄደው የዓለም የፕሬስ ነጻነት ቀን አከባበር ላይ የተገኙ ተናጋሪዎችና ተሳታፊዎች የኢትዮጵያን ሂደት ማድነቃቸው የተገለጠበትና የዩኔስኮ የሽልማት ኮሚቴ አባል ንግግራቸውን ቀጨባር ግን ያሰማናችሁ ዘገባ እየተጠናቀረ ነው። እንደደረሰ እናቀርባለን። ወደ ሌላው ዘገባ ልለፍ። የአሜሪካ ድምፅ ባለፉት 75 ዓመታት በዓለም ዙሪያ ያሉ የተለያዩ አድማጮችና ተመልካቾች ከሌሎች ምንጮች ሊያገኟቸው የማይችሏቸውን መረጃዎች ለዓለም ሲያደርስ መቆየቱን ዋና ዲሬክተሯ አማንዳ ቤኔት ገልጠዋል። ዛሬ እየተከበረ ያለውን የዓለም የፕሬስ ነፃነት ቀን ምክንያት በማድረግ ከባልደረባችን ሳሌም ሶሎሞን ጋራ ቃለ ምልልስ ያደረጉት ቤኔት በራሳቸው የጋዜጠኝነት ሕይወትና የቪኦኤ ዳይሬክተር ሆነው በአፍሪካ ሀገሮች ባደረጓቸው ጉብኝቶች ከጋዜጠኞች ያገኟቸውን ቁም ነገሮችም አካፍለውናል። ሰሎሞን አባተ ነው ያጠናቀረው። ነፃ ፕሬስ፣ ነፃ መገናኛ ብዙሃን በሌሉበት ዴሞክራሲ ይኖር ዘንድ ዘበት ነው። የቪኦኤ ዳይሬክተር አማንዳ ቤኔት ቃለ ምልልስና ሐሳብ መነሻ ቃላት ናቸው። በዚህም ምክንያት አሉ ቤኔት፣ የፕሬስ ነፃነት የዩናይትድ ስቴትስ ሕገ መንግሥት የመጀመሪያው ማሻሻያ መሠረት መሆኑ የአጋጣሚ ጉዳይ አይደለም። ለሕዝቡ ገለልተኛና ነፃ ሆኖ መረጃ ሊያቀርብ የሚችል ወገን በሌለበት ሁኔታ ዴሞክራሲያዊ ኅብረተሰብን መፍጠር ከቶ አይቻልምና። ስለዚህም በዓለም ዙሪያ እንደምትመለከቱት መንግስታት ችግር ውስጥ በሆኑ ጊዜ ወይም ህዝቡ የማይወደውን አንዳች ነገር ባደረጉ ጊዜ ወይም ስልጣንን በኃይል የመቆጣጠር እርምጃዎች ሲወስዱ፣ መፈንቅለ መንግስት ሲፈጽም፣ ጥያቄ ውስጥ የሚገቡ ምርጫዎች ሲካሄዱ፣ ቀድመው የሚወስዱት እርምጃ መገናኛ ብዙሃኑን መዝጋት ነው። ይህ ለመሆኑ ለምን ይሆን? ዳይሬክተር ቤኔት መልሱን ቀጠሉ። ምክንያቱም መረጃ ኃይል እንደሆነ ይገነዘባሉና ነው። እናም ሕዝቡ ብዙ ኃይል በእጆቹ ውስጥ ሲኖር የመሪዎቹን ሥልጣን ሚዛን ላይ የማስቀመጥ አቅምና ጉልበት አለው ማለት ነው። ስለዚህ ሥልጣናቸውን ጨምድደው ለመቆየት እንዲችሉ መገናኛ ብዙሃኑን ይዘጓቸዋል ብለዋል ቤኔት። በዓለም ዙሪያ እውነትና ሐቀኛ መረጃ ዛሬ ፈተና ላይ ናቸው። የሳሌም ጥያቄ ቀጠለ። የተፈተነና የእውነተኛ ጋዜጠኛነት አስፈላጊነት ከምንጊዜም በላይ አስፈላጊነቱ እየታየ ነው እንገነዘባለን፣ አሁን እርስዎ ካሉት በመነሳት። እናም በዚህ ሁኔታ የአሜሪካ ድምፅ ቦታ የት ይሆን? አማንዳ ቤኔት ይመልሳሉ። ለ ሰባ አምስት ዓመታት ያህል የአሜሪካ ድምፅ ገለልተኛ የተረጋገጠ ዜናና መረጃዎችን ሊያገኟቸው ለማይችሉ ወይም ሌላ መንገድ ለሌላቸው ሀገሮች ህዝቦች እያደረሰ ይገኛል። በዓለም ዙሪያ ላሉ እጅግ ዝግ ወደሆኑ ሆኑ ሀገሮች ነው የምናሰራጨው። በዓለም ዙሪያ ለነጻ ፕሬስ መረጃ ቅርበት ያለው ወይም ክፍት የሆነው ህዝብ ከአስራ ሦስት ከመቶ እንደማይበልጥ ሚስ ቤኔት አስታውሰው። እያገለገልን ያለነውም ከዚያ ውጭ ያለውን ሰፊ የዓለም ሕዝብ ሊያምነው የሚችለውን መረጃ እንዲደርሰው ለማድረግ ነው ብለዋል። በዚህ ሁኔታ ውስጥ ታዲያ በእነዚያ ዝግ ባሏቸው ሀገሮች ውስጥ ለነፃ መገናኛ ብዙሃን ባልታደሉቱ መረጃን ለሕዝብ ለማድረስ በየዕለቱ እየጣሩ ያሉ የሚዲያ ሠራተኞችም ማንኛውም በመደበኛዎቹ የአካባቢ መድረኮች ላይ ያለ ሰው ለሚደርሱበት ችግሮች የተጋለጡ መሆናቸውን ቤኔት ተናግረዋል። ሊዘጓቸው ከሚሞክሩና ከሚዘጓቸውም ሰዎች ጋር መታገል ይጠበቅባቸዋል። መሳሪያዎቻቸውን ከሚቀሟቸው ጋር መታገል ይኖርባቸዋል። ይደበደባሉ። ምስጋና ይግባውና ለጊዜው እኛ ጋር እስር ቤት ያለ ጋዜጠኛ የለም። ይሁን እንጂ ለመያዝና ለመታሰር የተጋለጡ ናቸው። ስለዚህ በየአካባቢው ካሉ ጋዜጠኞች ጋር ተመሳሳይ ስጋት ነው የሚጋፈጡት። እኛ ሽፋን በምንሰጥባቸው ሃገሮች ውስጥ የምንመረኮዘውም በእንዲህ አይነት ደፋር ጋዜጠኞች ላይ ነው። የቪኦኤዋ ዳይሬክተር አፍሪካ ውስጥ በአካል ተገኝተው ሁኔታውን ታዝበዋል። ከጋዜጠኞች ጋር ተነጋግረዋል። በናይጄሪያና እና በማዕከላዊ የአፍሪካ ሪፐብሊክ፣ በዩጋንዳ የሪፖርተሮችን የዕለት ተዕለት ፈተናዎች ታዝበዋል። ሥራቸውን እያከናወኑ ሳሉ የተደበደቡ ጋዜጠኞችን ዩጋንዳ ውስጥ አግኝተዋል። ከመላ አፍሪካ ሰብስበው ያነጋገሯቸው ጋዜጠኞችና የመገናኛ ብዙሃኑ ባልደረቦች ስለ ችግሮቻቸው ሲናገሩ የሚሰሩት የራሳቸው ፍላጎትና ተልዕኮ ያላቸው ሰዎች በሚቆጣጠሯቸውና በሚያስተዳድሯቸው የሚዲያ ተቋማት ውስጥ እንደሆነ እንዳጫወቷቸው አማንዳ ቤኔት ገልጸዋል። በድፍን ዓለም እጅግ ምርጥ ጋዜጠኞች መሆን እንችላለን ብለውኛል። በዓለም እጅግ ድንቅ የሆኑ ታሪኮችን መዘገብ እንደሚችሉ ነግረውኛል። ነገር ግን እነዚያን ታሪኮች ለአየር ወይም ለህትመት የሚያበቃልን አናገኝም። ምክንያቱም መገናኛ ብዙኃኑ የተያዙት የራሳቸው አጀንዳ ባላቸው ሰዎች ነው። ይህ ትልቅ ችግር ነው። ሌላው ችግር አፍሪካ ውስጥ ጋዜጠኞች የሚከፈላቸው ደሞዝ እጅግ አነስተኛ በመሆኑ ከጋዜጠኝነት መርህና ስነ ምግባር ውጪ በሆነ መንገድ የድብቅ ክፍያዎችን ወደ መቀበል ይሄዳሉ። ስለማይከፈለን ነው ይህንን የምናደርገው የህይወት ጉዳይ ነው ይላሉ። ይህ እጅግ የከበደ ፈተናና ትግል ነው ለነሱ። አማንዳ ቤኔት ስለሴት ሴት ጋዜጠኞችም ሲናገሩ የራሳቸውንም የጋዜጠኛነት ዘመን አስታውሰዋል። የአፍሪካ ጋዜጠኞች እኔና ጓደኞቼ የዛሬ አርባ ዓመትና ከዚያ በፊት እንጋፈጣቸው ከነበረ ችግሮች ጋር ዛሬ እየተጋፈጡ መሆናቸውን ታዝቤያለሁ ብለዋል። ሴት ጋዜጠኛ ባልተለመደችበት ዘመን ያሳለፍኩትን የራሴን ሕይወት ያስታውሰኛል። በተመሳሳይ ጊዜም ስለ ቤተሰብም ማሰብ መስራት ይጠበቅብሃል። የማድ ቤቱም ዝግጅት፣ ህጻናትንም ማሳደግ። እናም እነሱ እንደምን ያለ መልካም ስራ እያከናወኑ መሆናቸውን መገንዘባቸውን ማየቴ ያስደስተኛል። ነጻ ፕሬስ ለዲሞክራሲያዊ ህብረተሰብ እጅግ አስፈላጊው ጉዳይ ነው ብለዋል የቪኦኤ ዳይሬክተር አማንዳ ቤኔት። ህዝቡ የሚያምነውን መረጃ ካላገኘ የሚደርሰውን መረጃ ካላመነ ኃይል የለውም ማለት ነው። ኃይል የሌለው ሕዝብ ደግሞ ዴሞክራሲም የለውም። እሺ ቀደም ሲል የዕለቱ አብይ ርዕስ እየተጠናቀረ ነው ብለን ነበር። ተጠናቅሮ ተዘጋጅቶ ቀርቧል። እንዲህ ነው። ለሶስት ቀናት በአዲስ አበባ የተካሄደው የዓለም የፕሬስ ነፃነት ቀን አከባበር ላይ የተገኙ ተሳታፊዎችና ተናጋሪዎች ኢትዮጵያ በዘርፉ ያስመዘገበችውን ለውጥ አድንቀዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው መጋቢት ወደ ስልጣን ከመጡ በኋላ ኢትዮጵያ በዓለም የፕሬስ ነጻነት የደረጃ ሰንጠረዥ አርባ ደረጃዎችን አሻሽላለች። የፕሬስ ነጻነትን ይበልጥ ማረጋገጥንና ኃላፊነት የማይሰማቸውን የመገናኛ ብዙኃንና ማህበራዊ ሚዲያዎች መስመር ማስያዝን አጣጥሞ መሄዱ ግን ፈተና ሊሆን እንደሚችል ተገልጧል። እስክንድር ፍሬው ነው ዘገባውን የላከለን። የዓለም የፕሬስ ነጻነት ቀን በአዲስ አበባ መከበር ከጀመረ አንስቶ እነሆ ጠቅላይ ሚኒስትር አብይ አህመድና መንግስታቸው እንደተወደሱ ቀጥለዋል። ምክንያቱ ደግሞ እንዲህ ባጠረ የአንድ ዓመት ጊዜ ሌሎች ያልሰሩትን መስራታቸው ነው። በአፍሪካ ኢኮኖሚ ኮሚሽን አዳራሽ በተካሄደው ስብሰባ የተናገሩ ሁሉ እንዳሉት በዓለም የፕሬስ ነጻነት መለኪያ ሰንጠረዥ በአንድ ዓመት አርባ ደረጃዎችን ያሻሻለ አገር ኖሮ አያውቅም። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዳይሬክተር፣ የአፍሪካ ህብረት ኮሚሽን ሊቀመንበር፣ የእንግሊዝ የውጭ ጉዳይ ሚኒስትርና ሌሎችም ይህንኑ ነጥብ ጠቅሰዋል። አገሪቱን በርቀት ብቻ ያውቁ የነበሩ ጋዜጠኞችም በዚህ መረጃ መሳባቸውን ተናግረዋል። ሐሚድ ሚር ፓኪስታናዊ ጋዜጠኛና የተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ወይም ዩኔስኮ የሽልማት ኮሚቴ አባል ነው። ወደ ኢትዮጵያ መሄድ እንዳለብኝ ከዩኔስኮ ሲነገረኝ በመጀመሪያ ያሰብኩት ኢትዮጵያ የመሄደው ለምንድን ነው የሚል ነበር። እና ዩኔስኮ የዓለም የፕሬስ ነጻነት ቀንን ለምን በኢትዮጵያ ማክበር እንደወሰነ ጥናት ሳካሄድ ተደነቅኩኝ። ብዙም ሳይርቅ ከአንድ ዓመት በፊት እንደ አውሮፓ አቆጣጠር በ2018 ኢትዮጵያ በርካታ ጋዜጠኞች የታሰሩባት አገር ነበረች። በርካታ ጋዜጦችና ድረገጦች ተዘግተውም ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ከመጡ በኋላ ግን መገናኛ ብዙሃንን ነጻ አደረጉ። ሁሉንም የፖለቲካ እስረኞች ፈቱ እና በርካታ ጋዜጠኞችም ከእስር ተለቀቁ። እና ዩኔስኮ የዓለም የፕሬስ ነጻነት ቀንን በኢትዮጵያ ማክበሩ ትክክል ነው ብዬ አሰብኩ። መሄድ አለብኝም አልኩ። እናም ባለፈው አንድ ዓመት ብቻ ወደ መቶ የሚጠጉ ጋዜጠኞች በተገደዱበት ከሦስት መቶ በላይም በእስር ቤት በሚማቀቁበት ዓለም ኢትዮጵያ በአጭር ጊዜ ያሳየችው መርታ ተስፋ ሳይሆን አልቀረም። ፖለቲካዊ ፈቃደኝነት ካለ ብዙ መስራት እንደሚቻል ያሳያል ብለዋል የእንግሊዙ የውጭ ጉዳይ ሚኒስትር ጀርሚ ሃንት። ከሚዲያ ነጻነት አንጻር በአንድ ዓመት ውስጥ የተገኘው ውጤትና ያስገኘው ዓለም አቀፍ ተቀባይነት ያበረታታቸው የሚመስሉት የኢትዮጵያው መሪ ግን አሳሳቢ ጉዳይም አለባቸው። የተፈጠረውን ነጻነት ተከትለው የተሰራጩ ያሉ ሐሰተኛ መረጃዎች፣ ኃላፊነት የጎደላቸው አሰራሮች ሊታሰብባቸው እንደሚገባ ነው ትናንት ማምሻውን በሸራተን ሆቴል በተካሄደ የራት ግብዣ ስነ ሥርዓት ላይ የተናገሩት የመገናኛ ብዙሃን ተቋማትና የዜጋ ጋዜጠኞች አስቸኳይ የሆነውን የመገናኛ ብዙሐን ሰፊ ምህዳር መሰረት በማድረግ ብዕሮቻቸውንና ድምፆቻቸውን ሙያዊ ስነምግባርን ከግምት ባስገባ መልኩ መጠቀም አለባቸው። የመገናኛ ብዙሃን ምህዳር መስፋት ለተዛቡ መረጃዎች ሁኔታ እንዳያም እንዳመቻቹ፣ የጥላቻ ንግግርና የውሸት ዜናን እንዳስፋፉ ማረጋገጥ አለብን። ኢትዮጵያ አቅሟን አድምጣ በመጠቀም ወደፊት ለመራመድ በተዘጋጀችበት በአሁኑ ሰዓት ሊሳካ የሚችለው መረጃ በመስጠት ሥራ ላይ የተሰማሩት ሰዎች ከነጻነት ጋር የሚመጣውን ኃላፊነት ሲገነዘቡ ብቻ ነው። በኢትዮጵያ በአንድ ዓመት ጊዜ ብዙ ርቀት የሄደውን የመገናኛ ብዙሀን ምህዳር መስፋት ተከትለው የታዩ ችግሮች መኖራቸውን በዘርፉ የተሰማሩ ባለሙያዎችም ያምናሉ። የአዲስ ስታንዳርድ ዋና አዘጋጅ ጸዳለለማ ከነዚህ አንዷ ናት። በጣም ለረጅም ጊዜ መንግስት መገናኛ ብዙሃኑን ነፃ እንዲያደርግ ስንጠይቅ ቆይተናል። በሚዲያ ላይ የነበረውን ጫናና ጭቆናውንም እንዲያነሳ፣ ባለፉት በርካታ ዓመታት ቁጥራቸው የበዛ ጋዜጠኞች መስዋዕትነት ከፍለዋል። አሁን ያ ጊዜ ደረሰ። ምህዳሩ ሲሰፋ ሳንዘጋጅ ደረሰብን። ነፃ መሆንን እንዴት እንደምናስተናግደው አላወቅንም። በአዲስ አበባ ሲካሄድ የቆየው የዓለም የፕሬስ ነፃነት ቀን አከባበር ሥነ ሥርዓት አሁን ማምሻውን ተጠናቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዓለም አቀፍ የፕሬስ ነፃነት ቀን በተከበረ ቁጥር ላለፉት 18 ዓመታት የእስር ቤት የተዘጋባቸው በሕይወት ስለመኖራቸው እንኳን የማላውቀው ጋዜጠኛ ጓደኞች ሁኔታ ይረብሸኛል። ይህን ያለው ኤርትራ ውስጥ ይታተም የነበረ ሰቲት የተሰኘ ጋዜጣ መስራችና አዘጋጅ አሮን ብርሃነ ነው። አሮን አሁን የሚገኘው አሮን ብርሃነ አሁን የሚገኘው ካናዳ ሲሆን የኤርትራ መንግስት ጓደኞቹን እንዲፈታ መወትወቱን አላቋረጠም። ጽዮን ግርማ ዝርዝሩን ይዛለች። ከአስራ ስድስት ዓመታት በፊት ከኤርትራ ከመታሰር አምልጦ ካናዳ የሚገኘው ኤርትራ ውስጥ ይታተም የነበረው የቀድሞ ሰቲት ጋዜጣ መስራችና አዘጋጅ አሮን ብርሃነ አሁን በእስር ላይ የሚገኝ ዳዊት ይስሐቅ የተባለ ኤርትራና የስዊድን ዜግነት ያለው ጋዜጠኛ ጓደኛው እንዲፈታ መወትወት ከጀመረ ዓመታት መቆጠሩን ይናገራል። ከታሰረ አስራ ስምንት ዓመታት ተቆጥረዋል ይላል። በጣም ጎበዝ የሆነ ራይተር ነበረ። ሶስት ልጆች አሉ፣ እሳቸው በስዊድን አሉ። አሁን አድገዋል። ዳዊት ከእስር ቤት ሲገባ ሳውዛንድ ዋን ማለት ነው። ኦልሞስት አስራ ስምንት ዓመት ልበለው የእሱ ልጆች ማየት ውን አልቻለም ማለት ነው። እዚያው እስር ቤት ነው ያለው የእሱ ሁኔታ የዳዊት ነው። በጣም ጥሩ ኮሊግ ነው። ከሱ ጋር መስራት ደስ የሚል ነው። በጣም ታለንትድ የሆነ ራይተር ነው። ጋዜጠኛ ብቻ አይደለም። ሂ ዋዝ ኦልሶ አን አውተር ሁለት መጽሐፍ ጽፈዋል። ሁልጊዜ ሰው መርዳት ይፈልጋል። ልጆቹ አሁን አድገዋል። ሲታሰር ሰባት አመቷ የነበረች ልጁ አሁን ሀያ አምስት አመት ሆኗታል ይላል አሮን። በቅርቡም ወደ ስዊድን ተጉዞ ከዳዊት ቤተሰቦች ጋር በመሆን የስዊድን የህዝብ ተወካዮች ምክር ቤት አባላትና የመንግስት ባለስልጣናትን ማነጋገራቸውን ይናገራል። እስካሁን ስዊድን የሚከተለው ፖሊሲ ሳይለንት ፖሊሲ የሚባል ነው እዚያው ምንም ለውጥ ስላላመጣ ስዊድን ብዙ ሶፍት ፓወር አለው ስዊድን ብዙ ኢንፍሉዌንስ አለ። ስለዚህ ለዳዊት ከቤት ማሰር ከእስር ቤት ለመውጣት ኤርትራ መንግስት ፕሬሽር ማድረግ እንዳለባት፣ ኮንስሌት በመዝጋት ወይም የትራቨል ባንድ በማድረግ እዚያው የሲኒየር ኦፊሻልስ የመንግስት የሆኑ በተለያየ መንገድ ለኤርትራ መንግስት ጥሩ የሆነ ፕሬሽር በማድረግ ዳዊት እንደሚፈታ ማድረግ እንዳለባቸው ሳክሰስፉል የሆነ ሚቲንግ ነበረ ግን ምን አይነት ውጤት ይኖራል? በድሮ ይህ ነው ማየት አለብን ማለት ነው፣ መጠበቅ አለብን። አሮን ከቅርብ ጓደኛውና እስረኛው ጋዜጠኛ ዳዊት በተጨማሪ ሌሎች ጓደኞችም በዚያ እስር ቤት አሉ ይላል። ሁሉም በእስር ቤት ያሉ የኔ ጓደኞች ኮሊግስ የነበሩ እስካሁን በእስር ቤት ነው ያሉ። የስራ ባልደረቦች የነበሩ አዎ፣ ከኔ ጋር ይሰሩ የነበሩ ጋዜጠኞች የሌሎች ጋዜጠኞች ጋዜጣዎች አዘጋጅ የነበሩ ሁላቸውም በእስር ቤት ነው ያሉ። ሲንስ ቱሳውዛን ዋን ከሁለት ሺ አስራ አንድ በአውሮፓውያን አቆጣጠር ማለት ነው። አዎ አዎ፣ ሶ በዚያው ጊዜ አባውት አስራ ስምንት አመታት ሆነዋል ማለት ነው። በእስር ቤት ሲገቡ እስካሁን በፍርድ አልቀረቡ ከአምስት በላይ እዚያው በእስር ቤት ነው ሞቷል። የሌሎች ጉዳይ የእሳቸው ሁኔታ በደንብ አናውቅም። በህይወት አሉም የለውን ማወቅ አይቻልም። ምክንያቱ እዚያው እስረኞች በምንም የሆነ ሰው መድረስ አይፈቀዳላቸውም። ምክንያቱ መንግስት አላስቅትም። አምኒስቲ ኢንተርናሽናል፣ ሬድ ክሮስ፣ ኢቨን የእሳቸው ቤተሰብ የት አሉ ብሎ መጠየቅ አይችሉም። ሰው መድረስ አይችሉም። በዚያው ምክንያት ምንም ነገር አናውቅም ማለት ነው። አንፎርቹኔትሊ በኤርትራ ከዚያው ጊዜ ጀምሮ ማለት ነው ነጻ ፕሬስ የሚባል የለም። አስራ ሰባት የሚሆኑ ጋዜጠኞች በእስር ቤት አሉ። ምናልባት ከዚያቸው ሀፍ ኦፍ ዘም በህይወት አሉ የሚታወቅ የለም። ግን በጣም የሚያሳዝን አዝዩ ከባድ ጉዳይ ነው ማለት ነው። የኤርትራ መንግስት ምንም አይነት ምላሽ አይሰጥም እና ሙከራ ታደርጋላችሁ ለማግኘት ቀን ታላቅ ችግር የሆነ ኤርትራ መንግስት መንግስት አይደለም፣ እዚያው የሽፍታ መንግስት ነው። ምክንያቱ የትክክል የሆነ የመንግስት አሰራር አይሰራም፣ የመንግስት ኢንስቲቱሽኑ የለውም። እንደሱ ስለሆነ በሁሉ ሚንስ የምታደርገው ምኮራ ብዙ ፋይዳ አይኖርም በኢንተርናሽናል ኮሚኒቲ የሚደረግ ጸቅ በሂዩማን ራይትስ ኦርጋናይዜሽን የሚደረግ ሪፖርት ለሁሉ በአሉታ ነው የሚመለስ እንደሱ ስለሆነ ከኤርትራ መንግስት በደንብ የሆነ ንግግር አድርገህ ጉዳዩ መፍታት አይቻልም ማለት ነው ምክንያቱ ትክክል የዓለም ህግ ተከትሎ የሚሰራ መንግስት አይደለም በኤርትራ ያለው። ሌላዋ ኤርትራ ውስጥ ሬዲዮ ባና ይባል በነበረ የትምህርት በሬዲዮ ፕሮግራም ውስጥ ትሰራ የነበረችና ስድስት ዓመታትን በእስር አሳልፋ አሁን ጀርመን የምትገኘው ይርጋ አለም ፍሳህን የአሜሪካ ድምጽ ዘጋቢ ሳሌም ሰለሞን አነጋግራት ነበር። እርሷና ጓደኞቿ ታስረው ሲከሰሱ ውጭ ሀገር ለሚገኝ ሬዲዮ መረጃን አቀብላችኋል የሚል ክስ እንደነበረበት፣ ነገር ግን እነርሱ ስለሚሉት ሬዲዮ እንኳን ልትሰራበት ቀርቶ ስለመኖሩም ክሱ ሲቀርብባት እንደሰማች ትናገራለች። መሰል ሓሳብ ካብ ምግላጽ አብ ኤርትራ ብወግዒ ካብ ዝክልከል ዕስራ ዓመት ኮይኑ ኣሎ ኤርትራ ውስጥ ሀሳብን በነፃነት መግለጽ በይፋ ከተከለከለ ሃያ ዓመታትን አስቆጥሯል። በእነዚህ 20 ዓመታት ውስጥ እኛ ሀሳብን በነጻነት የመግለጽ መብት ያለን መሆኑን ረስተን በነጻነት ሀሳብን ማሰላሰል፣ ዝም የማለት መብት፣ የመስማትም መብት የሌለን ዜጎች ሆነናል። ብዙ ሰዎች የውጪ የተለያዩ የሚዲያ ተቋማትን በመከታተላቸው ምክንያት በእስር ሲማቅቁ አይተናል። አስተሳሰብህ እንዲህ አይነት ነው ተብለው በእስር ላይ የሚገኙ ሰዎች አሉ። ስለዚህ እኛ የመናገር መብት ብቻ ሳይሆን የማሰብ የመስማት መብታችንንም ተነጥቀናል፣ ዝም የማለት መብትም ጭምር። የኤርትራ መንግስት ወንጀል የሰሩ ሰዎች እንጂ ጋዜጠኞችም ሆነ የፖለቲካ እስረኞች እንደሌሉ ይናገራል። እነዚህ የታሰሩት ሰዎችም ከተቃዋሚና የውጭ ኃይላት ጋር ግንኙነት በመፍጠር መንግስትን ለመገልበጥ የሚሰሩ ናቸው ከማለት ውጭ ምንም አይነት መረጃ ሲሰጥ ተሰምቶ አይታወቅም። ፕሮግራማችን ይቀጥላል። ቆኝት የዓለም አቀፍ የፕሬስ ነጻነት ቀንን በሰፊው ነው የዘገብ ነው። ልክ ነው። አሁን ወደ ሱዳን እንሂድና ወደ ተቀሩት ዘገባዎቻችን እናልፋለን። የተያያዘ ነው፣ የተያያዘ ነው። በዚሁ ጉዳይ ነው። ሱዳን ውስጥ ከተቃውሞ እንቅስቃሴዎቹ ተከትሎ የተገኘው የሚዲያ ነጻነት ለጊዜው ነው እንጂ የሚዘልቅ አይደለም ይላል አንጋፋ ሱዳናዊ ጋዜጠኛ አልታይብ የተባለው የአረብኛ ጋዜጣ ዋና አዘጋጅ አስካን ሜርጋኒ ኦመር አልበሽርን ከስልጣን ያስወገደው አመፅ ለጋዜጠኞች መልካም ድባብ ፈጥሯል። ይሄ የተረጋገጠ ሆኖ ሳለ ለሰላሳ ዓመታት ጸንቶ የቆየው አፋኝ የሚዲያ ሕግ ጋዜጠኛው ራሱ የራሱ የሳንሱር መቀስ እንዲሆን አድርጎታል አለና፣ ብዙ ጋዜጠኞች አሁንም ቢሆን አዲሶቹን ወታደራዊ ገዢዎች የሚመለከት ዘገባ ጽፌ ምን ጣጣ አስገባኝ የሚል ፍርሃት ውስጥ ናቸው ብሏል። የማይነካ ነገር አልነካም ማለት። አመሰግናለሁ ቆንጂት። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በስፋት የዛሬ በዓለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀን የተመለከተ ዘገባ በስፋት ቀርቧል። ወደሚቀጥለው ሁለተኛ አጋማሽ እንሄዳለን። ወቅታዊ ርዕሰ ጉዳይ ነው ያለን፣ ከዛ ወጣ ያለ የሶማሌ ክልል መንግስት የአፋር ታጣቂዎች 11 የሶማሌ አርብቶ አደሮችን ገደሉብኝ ሲል ይከሳል። ግድያውን ተከትሎ አፍደም አካባቢ የሚኖሩ ወጣቶች የኢትዮጵያ ጅቡቲ ባቡር መስመርን የዘጉ ሲሆን ፌዴራል ፖሊስ ሀዲዱን ለማስከፈት በወሰደው እርምጃ ሌላ አንድ ተጨማሪ ሰው ተገድሏል ተብሏል። የአፋር ክልል መንግስት ግን ድርጊቱን መሰረተ ቢስ ውንጀላ ብሎታል። አዲስ ቸኮል ነው ዘገባውን የላከው ሶማሌ ክልልን ከአፋር ከምዕራብና ምስራቅ ሐረርጌ እንዲሁም ከድሬዳዋና ጅቡቲ ጋር የሚያዋስነው ሰሜናዊ የሶማሌ ክልል ዞን የሆነው የሲቲ ዞን አስተዳዳሪ አቶ ኡመር አብዲ በተለይ ለአሜሪካ ድምጽ ሬዲዮ እንደተናገሩት የአፋር ክልል ፖሊስ በ17 አርብቶ አደሮች ላይ ጥቃት ፈጽሟል ብለዋል። ትናንትና ስለሆነው አቶ ኡመር እንዲህ ይላሉ። ትናንትና ሜሶ ወረዳ ማልተኔ ቀበሌ የምትባላለች አንዴ ባራ ጋር የሚያዋስናት አለች እና እዛ ነው

አራት ቆስሏል፣ ሁለቱ ደግሞ አመልጦ አሁኑ ሰዓት ሙሉ ሙሉ ነው ያሉት ወይም ማይስ ወረዳ ነው ያሉት። የአፋርና ሶማሌ ክልሎች አብዛኛው ነዋሪያቸው ሶማሌ በሆኑባቸው ሶስቱ አወዛጋቢ ቀበሌዎች ማለትም በገዳማይቱ እንዱፎና አደይቱ ይገባኛል ግጭት ውስጥ ገብተው ነበር። በእነኚህ ቀበሌዎች መነሻነት የአፋርን የሶማሌ ክልልም ወጣቶች የኢትዮ ጅቡቲ መንገድን በመዝጋት ሀገር አቀፍ ትኩረት ለማግኘት ሞክረው ነበር። የእነኚህ ሶስት ቀበሌዎች ችግር በጊዜያዊነት ቢፈታም በሁለቱ ክልሎች ታጣቂዎች መካከል ግን አልፎ አልፎ ግጭቶች እንደተከሰተ ይነገር ነበር። አሁን የአፋር ክልል ታጣቂዎች ለምን ብለው ይህን መስል ጥቃት ያደርሳሉ ስንል የሲቲ ዞን አስተዳዳሪ አቶ መርን ጠይቀን ነበር። ከመጨረሻዎቹ አምስት ወራት ተመሳሳይ ጥቃቶች እዛ አካባቢ የአፋር ልዩ ፖሊስ እየፈጸሙ ነው ያለው። ዋናው ምክንያት ይሄ መሬት ለእናንተ አይገባችሁም፣ አያቶቻችን ናቸው የወረሳችሁት የሚል እምነት አላቸው እና ይህንን ነው እንግዲህ በአሁኑ ሰዓት ፖለቲካ ለንባ መጠቀም ያንን መሬቱን እንመልሳለን የሚል እምነት ነው ያላቸው አሁን ከዛ ውጭ ያለው ነው አሁን ግጭቶች እየተከሰቱ ያሉት እንጂ እንዱፎ፣ አዴቱና ገረመቱ አይደለም። ወደ ውስጥ አርባ ኪሎ ሀምሳ ኪሎ ሜትር የገቡበትም ቦታዎች አሉ። ለምሳሌ አሁን ከአዴቱ በታች ስልሳ አት ኪሎ ሜትር ገብቶ አደል የሚባል አሁን በአሁንም ሰዓት የአፋር ልዩ ፖሊስ ተቆጣጥሮ ነው ያለው። ለፌዴራልም ማስታውቀናል፣ ለክልልም ማስታውቀናል፣ መከላከያም ያውቃል ይሄንን ነገር ቀበሌዎችን አሁን እስከ አብዶም ድረስ የኛ ነው የአፋር የሚል እምነት አላቸው እና ያንን ነው ትልቁ መንስኤ ማለት ነው የሚችለው። የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑት አቶ አህመድ ካሊወታ ግን በሲቲ ዞን አስተዳዳሪ እየቀረበ ያለውን ክስ አይቀበሉም። አፋር ልዩ ፖሊስ እዚያ አካባቢው ከወጣ አራት ወር አልፎታል። መጀመሪያ ከግጭቱ መንስኤ በኋላ እንግዲህ ሰላምና ደህንነት መጠበቅ የመከላከያ ስራ ነው ተብሎ አካባቢው ላይ የነበረ ልዩ ፖሊስ ከዛ ከወጣ አራት ወራቸው እነኛ ሶስቱ ቀበሌዎች ሳይሆን ሌላ ቦታ ነው የሚሉት። ሌላ ቦታ ድረስ የመግባት እንትን የላቸውም። የለም እኮ እዚህ ውስጥ አሁን ግን ብሎ ስንመጥፋት አናደረ የሽብር ድርጊት ፈጽሞ እንትን ብሎ ከዛ በኋላ ስንመጥፋት ዘመቻ እንጂ ሌላ የፖለቲካ ትርፍ ቁርሾ መፈለግ እንጂ ማለት ነው። አፋር ውስጥ እንዲህ አይነት ፍላጎት ያለው አካል አይደለም። የቦርደር ጉዳይ ነው፣ በግልጽ የሚታወቅ ነው። የፌዴራል መንግስት ነው የያዘው፣ የሰላም ሚኒስቴር ነው የያዘው። ስለዚህ እነሱ እስኪፈጡ ድረስ በድርድር በሂደት ያለ ጉዳይ ነው። ከዛ ውጭ እዛ ድረስ ገብቶ ኮንፍሊክት የሚፈጥር የአፋር እንትን የለም። እስከ ስልሳ ኪሎ ሜትር ወደ ውስጥ ገብተው ጥቃት ፈጽመብናል ነው የሚሉት። የለም፣ የለም፣ የለም። እዛ ድረስ የሚገባ የአፋር እንትን የለም። እዛ አካባቢ ከወራቶች በፊት ኮንትሮባንዲስት ሀይሎች እንትን የተባለ ነበር የዛን ላይ እንትን የተባለ ነገር ነው የነበረው። ከዛ ውስጥ ስልሳ ኪሎ ሜትር አይደለም ሀያ ኪሎ ሜትርም ወደ ውስጥ የገባ አካል የለም። በትላንትናው ዕለት የሰዎቹ መገደል ከተሰማ በኋላ አፍደም የሚገኙ ሶማሌ ወጣቶች ተቃውሟቸውን ለመግለጽ የኢትዮ ጅቡቲን የባቡር መስመር ዘግተው ነበር። መስመሩ መዘጋቱ ትክክል አይደለም የሚሉት የሲቲ ዞን አስተዳዳሪ በወረዳው የሀዲዱን ደህንነት ለማስጠበቅና የተዘጋውን ለማስከፈት የተዋቀረው ኮሚቴ አባል የሆነው መሀመድ አደን ሙሴ የተባለ የአፍደም ወረዳ አቃቤ ሕግ መንገድ የዘጉ ወጣቶችን በሚያነጋግርበት ወቅት በፌዴራል ፖሊስ መቁሰሉንና ሆስፒታል ሲደርስ መሞቱን ጨምረው ገልጸዋል። ከፌዴራል ፖሊስ ለጉዳዩ ለማጣራት ያደረግነው ሙከራ አልተሳካም። በአፋርና ኢሳ ግጭት የባቡር መስመሩ ተዘግቶ እንደነበር መስማታቸውን ለቪኦኤ የተናገሩት የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ስራ አስኪያጅ አቶ ጥላውን ሳርካ ዛሬ ከቀኑ አምስት ሰዓት ተኩል አካባቢ ግን አንድ ባቡር መሄዱን አስታውቀዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። በቤንሻንጉል ጉምዝ ዳንጉር ወረዳና አማራ ክልል ጃዊ ወረዳ የተፈጸሙ ግድያዎችን የሚያጣራ አጣሪ ኮሚቴ ተዋቅሮ ወደ ስራ መግባቱን የክልሉ ባለስልጣናት አስታውቀዋል። ከሁለቱ ክልሎችና ከፌዴራል ሰላም ሚኒስቴር የተዋቀረ ኮሚቴም በስፍራው የማጣራት ስራ መጀመሩን አስታውቀዋል። በአማራ ክልል በኩል ይህ መረጃ እስከተጠናቀረበት ጊዜ የተያዘ ተጠርጣሪ መኖር አለመኖሩ ባይገለጽም በቤንሻንጉል ጉምዝ ክልል ግን 33 ተጠርጣሪዎች ላይ ምርመራ እየተደረገ መሆኑን የክልሉ መንግስት ገልጿል። ናኮር መልካ ተጨማሪ አለው። በአማራ ክልል ሀዊ ዞን ጃዊ ወረዳ ባለፈው እሁድ ማለትም ሚያዝያ 20 ከሌሊቱ ስምንት ሰዓት እስከ ሚያዝያ 21 ከረፋዶ አምስት ሰዓት ገደማ ለጊዜው ቁጥራቸው ያልተገለጸ የቤኒሻንጉል ጉሙዝ ማህበረሰብ አባላት የታጠቁ ኃይሎች በፈጸሙት ጥቃት መገደላቸውን ተከትሎ ጉዳዩን የሚያጣራ መርማሪ ኮሚቴ መዋቀሩን የክልሉ ምክትል ርዕሰ መስተዳድር አቶ አድጎ አምሳያ ለቪኦኤ ተናገሩ። ጃዊ ላይ የተደራጁ ቡድኖች ፈራቸው በመድረ በመግባት የጅምላ ግድያ ፈጽመባቸዋል። በጃዊ ወረዳ ምን ያህል ሰው ተጎዳ ቁጥሩ የጠጣ አካላቶች የማጣራት ስራ እየሰሩ ነው የሚገኙ እስካሁን የተገለጸ ነገር የለም። ዞሮ ዞሮ ግን እጅግ በጣም በሚያሳዝን ሁኔታ ታይቶ በማይታወቅ መልኩ የሁለት ሁለት ቀበሌ እና ሶስት መንደሮች ላይ የሚገኙ የሙዚል ሰዎች ላይ ዘር ጭፍጨፋ ማለት ይቻላል። ቁጥሩን ቀጣይ የሚገለጽ ነው ሊሆን የሚችለው ና ይህን ጉዳይ በክልሉ መንግስት የሚጠራ ሳይሆን የፌዴራልና ዓለም አቀፍ ማህበረሰብ ትኩረት ሰጥቶ ያጣሩ ነው። በኛ በኩል ያለን አስተያየት እኛ ጋር ህይወታቸው ያለፉ ሰዎች ግን የመርበራ ቡድን አቋቁመን የማጣራት ስራ ጀመረናል። ግድ የማንደበት ነው። አዎ ችግሩ ለማስቆም በዛሬ ዕለት ከአማራ ክልል ከፍተኛ አመራሮች እና ከሰላም ሚኒስትር ከፍተኛ ባለሙያዎች ቦታው ላይ በመገኘት እዚህ ግልገል በለስ ከተማ ላይ ዛሬ የጋራ ዕቅድ አውጥተን ተዋይተን ስራ ጀምረናል። በጋራ እንግዲህ የደረሰበትን ውጤት ነውን በየጊዜው ገልጻለን። ከአንድ መቶ አስር ሰዎች በላይ በግጭቱ ምክንያት ተፈናቅለው በግልገል በለስ ሰብአዊ ድጋፍ እየተደረገላቸው ነው ያሉት አቶ አድጎ አብዛኛዎቹ ህፃናት መሆናቸውን ገልጸዋል። 68 ሰዎችም በፓዌ ሆስፒታል የሕክምና ድጋፍ እየተደረገላቸው ነው ሲሉ ለቪኦኤ ተናግረዋል። ከዚሁ ጋር ተያይዞ አሶሺዬትድ ፕሬስ የተባለው የውጭ ሀገር መገናኛ ብዙሃን የክልሉን ኮሚኒኬሽን ባለስልጣን በመጥቀስ ዘጠና የሚሆኑ ሰዎች በአካባቢው በሚገኘው ትምህርት ቤት ተጠልለው እንደሚገኙ ገልጿል። ከሰማኒያ በላይ የሚሆኑ ሰዎች ደግሞ የአካል ጉዳት እንደደረሰባቸው መረጃው ያትታል። ከዚሁ ጋር ተያይዞ ቃላቸውን ለቪኦኤ የሰጡት የአማራ ክልል ሰላምና ህዝብ ደህንነት ቢሮ ምክትል ኃላፊ ኮሎኔል አለበል አማረ በጃዊ ወረዳ ስለተፈጸመው ግድያ የሚያጣራ ኮሚቴ በክልል ደረጃ ተዋቅሮ የማጣራት ተግባሩን መጀመሩን ገልጸዋል። ግጭቱን ቀድሞ መከላከል ለምን እንዳልተቻለም አብራርተዋል። እንግዲህ አንደኛ ያው ጂኦግራፊው ነው። ቦታው በጣም በረሃማ ነው። የተበታተነ ነዋሪው ተበታትሮ የሚኖረው በንደሮች በጣም ሩቅና በሚኖሩት። ሁለተኛ ደግሞ ያው ጥቃት የደረሰው አካል አይታወቅም። ጥቃቱ በሁለቱም ነው፣ በጉምዙም በአማራው ነው የደረሰው። የመጠን ክርስና ዝቅ ማለት ሊኖር ይችላል። ነገር ግን የራሱ ተልኮ ያለው ሌላ ኃይል አካባቢ ላይ ያን ጥቃት እንደጀመረው እና ያንንም ምክንያት አድርጎ ሌላ ሁለቱም ህዝቦች ያወቅበታቸው ደግሞ እንዲጋጩ አይነት ሀሳብ ያለው ኃይል ነው ያን ስራ የሰራው። ለዛ ነው ማጣራቱ ነው ሁሉም ይመልሰው። በአሁኑ ጊዜም የጸጥታ ኃይል በስፍራው መሰማራቱንና አጥፊዎችን በህግ ተጠያቂ የማድረጉ ስራ እየተሰራ ነው ብለዋል። መሰል ድርጊቶች እንዳይፈጸሙ የአገር ሽማግሌዎች የተሳተፉበት ህዝባዊ ውይይቶችም በየቀበሌው ተደርጓል ሲሉ ለቪኦኤ ተናግረዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ዳንጉር ወረዳ በትራንስፖርት ክፍያ አለመግባባት ምክንያት በሁለት ሰዎች መካከል የተፈጠረው ግጭት አድጎ የከፋ ግጭት መምጣቱን ይናገራሉ የክልሉ ምክትል ርዕሰ መስተዳድር አቶ አድጎ አምሳያ። የዛሬ ሳምንት የተቀሰቀሰው ግጭት በዳንጉር ወረዳ የ21 ሰዎችን ህይወት መቅጠፉን ያስታወሱት ምክትል ርዕሰ መስተዳድሩ ተፈጽሟል ስለተባለው ግድያ፣ አካል ጉዳትና ንብረት መውደም የተጠረጠሩ ሰላሳ ሶስት ሰዎች መያዛቸውን ተናግረው ቁጥሩ ሊጨምር እንደሚችልም ጠቁመዋል። በአማራ ክልል በኩል ግን ተጠርጣሪዎች ስለመያዝ አለመያዛቸው መረጃ እንደሌላቸው ለቪኦኤ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮርን ለዘገባው እናመሰግናለን። ትናንትና በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ በቤንሻንጉል ጉሙዝ ተወላጆች ላይ የደረሰውን ጥቃት የፈጸሙት ከአማራ ክልል የመጡ የታጠቁ ኃይሎች ናቸው የተባለው በማስረጃ የተደግፈ አይደለም ሲል የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ገልጧል። ካለፈው ሳምንት ጀምሮ በቤንሻንጉል ጉሙዝ ክልል ዳንጉር ወረዳ ከማንነት ጋር በተያያዘ በተከሰተ ግጭት የሰው ሕይወት ጠፍቷል፣ በርካቶች ቆስለዋል። ከግጭቱ የተረፉት ደግሞ ከቀያቸው ተፈናቅለዋል። ትናንት ደግሞ በአማራ ክልላዊ በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ በሚገኙ የቤኒሻንጉል ጉሙዝ ተወላጆች ላይ ጥቃት መድረሱን የክልሉ አስተዳደርና ጸጥታ ጉዳይ ኃላፊ ለቪኦኤ ተናግረዋል። ይህንን አስመልክቶ የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ አሰማኸኝ አስረስ ለአሜሪካ ድምፅ እንደተናገሩት በሁለቱም ወገን ላይ ጥቃቱን ማን እንደፈጸመው አሁን ማወቅ አይቻልም ከአማራ ክልል የመጡ የታጠቁ ኃይሎች ናቸው የተባለውም በማስረጃ የተደገፈ አይደለም ብለዋል። አቶ አሰማኸኛ እያይዘውም የደረሰውን ጉዳት ለማጣራት ከሁለቱ ክልሎች የተውጣጣው ግብረ ኃይል የጉዳቱን መጠን አጣርቶ መረጃውን እንደገለጠልን ለሕዝብ ይፋ እናደርጋለን ብለዋል። እኛም የሁኔታ ተከታትለን ከስፍራው ዘጋቢያችን የምትልክልንን ሰሞኑን እናቀርባለን። ይህ በእንዲህ እንዳለ ከቤንሻንጉል ጉሙዝ ክልል ዳንጉር ወረዳ ከተለያዩ ቀበሌዎች ጎጦች ተፈናቅለው ቆጣ መገንጠያ በተባለ ጊዜያዊ መጠለያ ጣቢያ ውስጥ ያሉ የአማራ ብሔር ተወላጆች እህልም ውሃም ከቀመስን አንድ ሳምንት ሆኖናል ሲሉ ዛሬ ለአሜሪካ ድምፅ ተናግረዋል። ሁኔታውን እየተከታተልን እናቀርባለን። አቶ ዘላለም ዋሲሁን በቤኒሻንጉል ጉሙዝ ክልል በዳንጉር ወረዳ ከሰሞኑ በተፈጠረው ግጭት የሚኖርበትን ጎጥ ለቀው ቆጣ መገንጠያ ጊዜያዊ ጣቢያ ውስጥ የሚገኙ የአማራ ብሔር ተወላጅ ናቸው። አቶ ዘላለም እንደሚሉት ነፍሳችን ከግጭቱ ቢድንም በረሀብ ግን እያለቅን ነው ይላሉ። ብለን ነው ነፍሰጡሮች አሁን ነው ደም እየበላች ረጃ ዜንጋችን ተን እያሉ በጣም ጉዳት ላይ ነው ያሉ። ይህንም ታሳቢ እንዲያደርጉልን እንፈልጋለን። በዛ ላይ ደግሞ በጸጥታ እንዳለ የአካባቢያችን ቤታችን መጸለያ የነበረው ተቃጥሏል። አሁን ምን ላይ እንደምንገባ ነው አሳሳቢ የሆነን እና ይህን እንዲታይልን ማለት ነው። ወይዘሮ ማሙሽ ገረመው በዚሁ የጊዜያዊ መጠለያ ጣቢያ ውስጥ የሚገኙ ሲሆን የአራት ወር ነፍሰ ጡር ናቸው። ከእርሳቸው ጋር በርካታ ነፍሰ ጡሮች እንደሚገኙ የተናገሩት ወይዘሮዋ ሁሉም በከፋ ችግር ውስጥ ነው ያለ ነው ይላሉ። ፍጹም ነው እዚህ የሚጫወቱብን በዚህ በግጭቱ እየተነሳ ጥለነው ነው የወጣ አንተ ከም በዚህ ያሉትም ራሱ ጸጥታ አስከባሪዎች የእናንተ ህይወት እንዳይነካ ነው እንጂ እኛ እዚህ የምናበላ የምናጠጣው የለንም እያሉ ነው። ቢያንስ እንደው ከመጣ አምሳ ምናምን በላይ እንሆናለን ከመሬቱ ጋራ የለ ተኝቶ ያሉ ኒም ተጽናንቼ እንደምንም ነው ነ ኔ ብለውኝ መጣ ጽንሱም እየተጎዳ ስለሆነ ጽንሱ ደግሞ እነሱንም እየጎዳቸው እያለ ነው ቀንጣ እየውልበታል ማታ፣ እዚያ ላይ እንተኛለን። የዚህ አልራቦት ሰውነታችን ይገባል። ምንም አማራጭም የለንም። በጊዜያዊ መጠለያ ጣቢያ ውስጥ ቁጥራቸው በውሉ ያልተገለጸ ተፈናቃዮችን ለመታደግ መንግስት ምን እየሰራ ነው በማለት በቤኒሻንጉል ጉምዝ ክልል የአማራ ዲሞክራሲያዊ ፓርቲ ጽህፈት ቤት አስተባባሪ አቶ ተመስገን ኃይሉን በስልክ አነጋግሬያቸው ነበር። አዳራሽ ምናምን ብዙ ምናምን ሁሉ ተዘጋጅቶ የጠበቀ ነው። አሁን ያጅ መከላከያ ነው ያምልታቸን ያለ ነው ትናንት ሊሄዱ መንገድ ላይ በእንትን እንዳሉ የሆነ ቦታ ላይ ሌላ ትግል ሲፈጠር ወደዛ ለማረጋጋት በሰፋ ኃይሉ ሲሄድ መድረስ አልቻለም። ስለዚህ አሁን ዛሬ መኪናም ተመድቧል አጃቢ መከላከያ ተመድቦ ጊዜ ስለየሰሩ የሚደረገው ቦታ ተመታ ላይ ተፈናቃዮቹ ወደ ፓዊ ነው የሚሄዱት ወይስ እዛው ላይ ነው ምግቦም ይመጣላቸው? አይ፣ እነዚህ ሰዎች ወደ ፓዊ ነው የምናመጣቸው። ውሃ እዛ አካባቢ ላይ ውሃ ወዳለበት ቦታ እዛ ምግብና ውሃ እንድንላቸው ወደ ቦታቸው ሊመለሱ ይደረጋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። ከአሁን በፊት የትግራይ ክልል የተለየ ተጠቃሚ ሆኗል በማለት በፌዴራል መንግስት የሚፈጸሙ አዳዲስ ፕሮጀክቶች እንዳይተገበሩ ለማድረግ እንቅስቃሴ ተጀምሯል አሉ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል። ምክትል ርዕሰ መስተዳድሩ በወቅታዊ ጉዳዮች ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ የክልሉን ልማት ለማቀላጠፍ ወይም መልካም አስተዳደርን ለማስፈን በቀበሌዎች የነበረ የአስተዳደር አደረጃጀት እንደ አዲስ ተዋቅረዋል ብለዋል። ከፌዴራል መንግስት ምላሽ ለማግኘት ያደረገው ጥረት አለመሳካቱን ገልጾ ሙልጌታ ጽብሀ ተከታዩን ዘገባ ልኳል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ከትናንት በስቲያ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። ሁለት ሰዓት ከሃያ ደቂቃ ፈጀው የምክትል ርዕሰ መስተዳድሩ መግለጫ ይበልጥ ያተኮረው በክልሉ ሰላም ልማትና መልካም አስተዳደር ላይ ነበር። በትግራይ ገጠር አካባቢዎች ከመሬት አስተዳደር ጋር ተያይዞ የነበረው መዋቅር ዋነኛ ችግር እንደነበር የገለጹት ዶክተር ደብረ ጽዮን የችግሩ ምክንያት ሆነው የቆዩት የመሬት አስተዳደር ዳኝነት መዋቅሮች ሙሉ በሙሉ እንዲፈርሱ መደረ እንዲደረጉ አስረድተዋል። በክልል ውስጥ የገጠር አስተዳደሮች በበጎ ፈቃደኞች ይመሩ እንደነበር ይህም በሂደት የህዝብን አገልግሎት እየጎዳ መምጣቱ በተካሄደው ጥናት ከህዝብ ጋር በተደረገው ውይይትም መረጋገጡ ገልጸዋል። ችግሩ በዘላቂነት ለመፍታት በየቀበሌው በህዝብና ምክር ቤቶች የሚመረጡ አብዛኛዎቹ የመጀመሪያ ዲግሪ ያላቸው ወጣቶች በቋሚነት ተቀጥሯል ብለዋል። በማህበራዊ ፍርድ ቤት የነበረውን አገልግሎት አሰጣጥ ሌላውን የክልሉ ህዝብ ከሚማረርባቸው መዋቅሮች መካከል በመሆኑ የህግ ጉዳዮች ወደ መደበኛ ፍርድ ቤት እንዲዛወሩ በማድረግ በማህበራዊ ፍርድ ቤቶች ይሰጡ የነበሩ አገልግሎቶች እንዲቀነሱ ተደርጓል። ለህዝብ ትግራይ መንግስቲ ካብ ታሕቲ ስለዚህ በትግራይ መንግስት ከታች እየተቀየረ ነው ያለው፣ ከመሰረቱ ነው እየተሰራ ያለው። ይህንንም ልናግዘው ይገባል። ከመሰረቱ እየተስተካከለ ያለ መንግስት ደግሞ ከዛ በኋላ ብዙ ጊዜ አይወስድም። ሌሎችም ለማስተካከል ነው ያሉት። ከገጠር ወደ ከተማ በሚካለሉ አካባቢዎች የሚኖሩ አርሶ አደሮች ላይ ጉዳይ እንደተናገሩት አርሶ አደሮች የተሻለ ህይወት እንዲኖራቸው እንጂ ተፈናቅለው ወደ ከፋ ድህነት የሚገቡበት ስርዓት እንዲኖር መንግስት አይፈልግም ብሏል። አርሶ አደሮችና ወጣቶችም ተጠቃሚ ለማድረግ መንግስት እየሰራ መሆኑን ጠቅሰው በዚህም በአስር ሺዎች የሚቆጠሩ ወጣቶች የመኖሪያ ቤት መሬት እየተሰጣቸው ነው ሲሉም እንደሚያቀርቡም ገልጸዋል። በመቀለ ዙሪያ የሚኖሩ ወጣቶች ያላቸውን የመሬት ጥያቄ አስመልክቶ ከነዋሪዎቹ ጋር መወያየታቸውን የተናገሩት ዶክተር ደብረ ጽዮን የአፈጻጸም ችግሮች እንዳሉና በተጨማሪም ሂደቱ ውስብስብ ስለሆነ ለመፍታት ጥረት እየተደረገ እንደሆነ ገልጸዋል። በትግራይ ውስጥ የህዝቡን አንድነት ለማፍረስ የሚንቀሳቀሱ ኃይሎች እንዳሉ የጠቆሙት ምክትል አስተዳዳሪው በቅርብ ጊዜ ባንዳ ብለው የተናገሩትን ሲያብራሩ ይህ ቃል ግለሰቦች እንጂ ጥያቄ የሚያቀርብ ማህበረሰብ ወይም ፖለቲካ ፓርቲ አይመለከትም ብለዋል። የትግራይ ህዝብ አሳልፈው ለጠላት የሚሰጡና እንዲበታተን እንዲጠቃ የሚፈልጉ ናቸው። ባንዳ ተለላኪ ማለት ነው። በብር በጥቅም ወይም በስልጣን የሚሰማራ ነው። የመልካም አስተዳደር ጥያቄ ያነሳ አይደለም። እሱማ ችግሩ ሊፈታለት የሚገባ ነው። በትግራይ ብሮች እየተበተኑ ናቸው። ዘመቻም አለም። አንድነትን ለማፍረስ ይህንን የሚያደርጉ ግን ጥቂት ናቸው በቁጥር ትግራይ ለማደፍረስ አጀንዳ የተሰጣቸው ናቸው። ልናውቃቸው ይገባል። በተግባርም እየታየ ነው። ከወጣትም ከህዝብም ጋር የሚተሳሰር አይደለም። እንዲሁም ለፓርቲ ባንዳ አላልንም ነው ያሉት። ይህንን ድርጊት እየፈጸሙ ናቸው ያሏቸው ሰዎች ስም ግን ምክትል ርዕሰ መስተዳድሩ ከመግለጽ ተቆጥበዋል። የትግራይን ሰላም በመጠበቅ አኳያ ህዝቡን ከማስተባበር በተጨማሪ የጸጥታ መዋቅሩን መጠናከሩንና ይህንንም እንደሚቀጥል ተናግሯል። በአሁኑ ወቅት በክልሉ አስተማማኝ ሰላም እንዳለና ኢንቨስትመንቱም እየተጠናከረ እንደሆነ ከዚህም አኳያ የውጭ ሀገር ዲፕሎማቶች በየጊዜው ወደ ትግራይ በብዛት እየመጡ ይህንንም ሰላም ለሌሎች በምሳሌነት እየገለጹ መሆናቸውን ነው ዶክተር ደብረጽዮን ያመላከቱት። ቀጣይ ክረምት የዝናብ እጥረት ሊኖር እንደሚችል የሜትሮሎጂ ትንበያ አለ ብለዋል። በዚህም መሰረት ህዝብ የመቆጠብ ባህል ሊያሳድግ ይገባል በማለትም ተናግሯል። በአሁኑ ጊዜ ከሌሎች የኢትዮጵያ አካባቢዎች ተፈናቅለው በትግራይ ውስጥ የሚገኙ ከመቶ ሺህ በላይ የትግራይ ተወላጆች አሉ። ለእነዚህም የማቋቋም ስራ እየተፈጸመ መሆኑን፣ ከኦሮሚያ ክልል የተፈናቀሉ መልሶ የማቋቋም ስራ የኦሮሚያ ክልል መንግስት እንደሚሰራ ቃል መግባቱ ተናግሯል። የሚበዙ ተፈናቃዮች ከአማራ ክልል መሆናቸው የተናገሩት ምክትል ርዕሰ መስተዳድሩ ከክልሉ ጋር ስለ መልሰው ማቋቋም ከመወያየት በፊት ከመሰናበታችን በፊት ማጠቃለያ ዜና እናሰማለን። የተከበራቸው አድማጮች፣ የቴክኒክ ችግር ገጥሞ ነው። ተቋርጧል፣ ይመስለኛል አላጠናቀቀውም። ይቅርታን ጠይቃለን። የቴክኒክ ችግር ነው። የሶማሌ ክልል መንግስት ካቢኔ ዛሬ ከሰዓት ባካሄደው አስቸኳይ ስብሰባ ሶማሌ የሚበዛባቸው ሶስቱን አወዛጋቢ ቀበሌዎች ወደ ሶማሌ ክልል እንዲዛወሩ ወስኗል ካቢኔው ማምሻውን ባወጣው ባለ ስምንት ነጥብ መግለጫ በሁለት ሺ አራት ዓመተ ምህረት ሶስቱ ቀበሌዎች ማለትም ገርበ ኢሴ፣ አዳይቱና እንዱፎ አብዛኛው ነዋሪያቸው ሶማሌ ሆኖ ሳለ ወደ አፋር ክልል እንዲካለሉ በወቅቱ የነበሩ አመራሮች የወሰኑት ውሳኔ የሀገሪቱን ሕጎች የጣሰ በመሆኑ ከእንግዲህ በኋላ እንደማይቀበለው አስታውቋል። የአፋር ክልል የእነዚህን ቀበሌዎች ነዋሪዎች ፍላጎት ማሟላት አልቻለም ያለው መግለጫው መንግስታዊ ያልሆኑ ድርጅቶችና የፌዴራል መንግስት የነዋሪዎችን መሰረታዊ ፍላጎት በማሟላት ረገድ የየበኩላቸውን እንዲያደርጉ ጠይቋል። ሶስቱን ቀበሌዎች የሶማሌ ክልል የጸጥታ ኃይል ከፌዴራል መንግስት ጋር በመተባበር ጸጥታቸውን እንዲያስከብር ያዘዘው መግለጫው የክልሉ የጸጥታ ኃይሎች ከክልሉ ወሰን ሳይወጡ ድንበር አካባቢ ያለውን ጸጥታ እንዲያጠናክሩም አዟል። ስለ መግለጫው ያላቸውን አስተያየት አዲስ ቸኮል ድሬዳዋ የሚገኘው ዘጋቢያችን የጠየቃቸው የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታ ስለ መግለጫው ምንም መረጃ የለኝም ማለታቸውንና ክልሉ ወደፊት አቋሙን እንደሚያሳውቅ እንደገለጹለት ጠቅሶ ነው ይህንን ዘገባ ያስተላለፈልን። እንግዲህ ወደ ማጠቃለው እንሄዳለን። የቴክኒክ ችግር ስላለ ሙልጌታ የጀመረው ዘገባ አላለቀም። ዛሬ ዓለም አቀፍ የፕሬስ ነፃነት ቀን ነው። በአዲስ አበባ ቀደም ሲል እንደገለጽነው ተከብሯል። በዚህ ዙሪያ የተገኙ ተናጋሪዎችና ተናጋሪዎች ኢትዮጵያ ያስመዘገበችውን የፕሬስ ነፃነት ሂደት አድንቀዋል። የፕሬስ ነፃነትን ይበልጥ ማረጋገጥንና ኃላፊነት የማይሰማቸውን የመገናኛ ብዙሀንና የማህበራዊ ሚዲያዎች መስመር ማስያዝን አጣጥሞ መሄዱ ግን ፈተና ሊሆን እንደሚችል ተገልጧል። በዚሁ ልንሰናበት ነው። ነገ ቅዳሜ በዚሁ በሶስት ሰዓት እንገናኛለን። በሰላም ደሩ። የትግርኛ ስርጭት ይቀጥላል። ደህና ደሩ አድማጮቻችን